የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በእነ አቶ ሀብታሙ አያሌውና በአቃቤ ሕግ መካከል ባለው ክርክር ላይ ለአራተኛ ጊዜ ቀጠሮ ሰጠ። ጉዳዩ አብስቶ መጓተቱን የገለጡት የተከሳሽ ጠበቃ መንግስት መፍትሄ እንዲሰጥ ጠይቀዋል። መለስካቸው አምሃ ነው። ዝርዝር ነው ይላከልን። በቀድሞው አንድነት ፓርቲ አመራር አባላት አቶ ሀብታሙ አያሌውና ዳንኤል ሽበሺ፣ በሰማያዊ ፓርቲ አመራር አባል አቶ የሸዋስ አሰፋ ባረና ለዲሞክራሲና ለሉዓላዊነት አመራር አባል አቶ አብርሃ ደስታ እንዲሁም በአቶ አብርሃም ሰለሞንና በአቃቢ ህግ መካከል ባለው ክርክር ላይ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ዛሬ ውሳኔ ይሰጣል ተብሎ ይጠበቅ የነበረ ቢሆንም ፍርድ ቤቱ ለአራተኛ ጊዜ ተለዋጅ ቀጠሮ ሰጥቷል። ፍርድ ቤቱ ለውሳኔው መዘግየት ምክንያት ያደረገው የሥራ መደራረብን ነው። ከዚህም በላይ የእናቱ ሀብታሙ ጉዳይ ሰፊ ስለሆነ ረዘም ያለ ጊዜ መጠየቁን ገልጿል። የተከላካይ ወይንም የተከሳሾቹ ጠበቃ አቶ አምሀ መኮንን ግን ጉዳዩ ተጓትቷል፣ በዜጎችም ላይ ጉዳት እየደረሰ ነው ሲሉ ያስረዳሉ። በዚህ ሂደት ውስጥ እንግዲህ አራቱ እስር ቤት ነበሩ። ሀብታሙ አያሌው፣ ዳንኤል ሽበሺ፣ የሸዋስ አሰፋ እና አብርሃ ሰለሞን እስር ቤት ነበሩ። ያው ሰበር ሰሚ ችሎቱ በሰጠው ውሳኔ መሰረት ከእስር ተፈቷል ሶስቱ። አብረሃ ደስታ አሁን ድረስ እስር ቤት ነው። ከዚህም በተጨማሪ ያው ውጭ ካሉት ውስጥም የጤና ችግር ሀብታሙ አያሌውን በተመለከተ ለምሳሌ የጤና ችግር አለበት፣ መታከም አለበት። ነገር ግን ያው በዚህ ይግባኝ ምክንያት ከሀገር እንዳይወጣ የመንቀሳቀስ መብቱ ተገድቦ ነው ያለው በፍርድ ቤት። ስለዚህ በእኔ በኩል እንግዲህ በአጠቃላይ ጉዳዩ ተጓቷል፣ ከሚገባው በላይ ተጓቷል። በሌላ በኩል እንደሚታየው እውነትም ፍርድ ቤቱ ላይ ስራ ጫና እንዳለ ይታያል በፌዴራል ጠቅላይ ፍርድ ቤት በተለይ በወንጀል ይግባኝ ሰሚ ችሎት የሚታየውን የስራ ጫና እረዳዋለሁ ያሉት አቶ አማ መኮንን መፍትሄው ከመንግስት በኩል መምጣት እንዳለበትም ጠቁመዋል። እዚህ ላይ እንግዲህ ዜጎች የተፋጠነ ፍትህ እንዲያገኙ ሁኔታዎችን የማመቻቸት ከፍተኛው ኃላፊነት መንግስት መንግስት ነው። ዳኞች የአቅማቸውን ነው ሊሰሩ የሚችሉት። መንግስት ግን ሰዎችን መክሰስ፣ ህግን ማስከበር አንድ ነገር ነው። ይሄ የመንግስት ባህሪ ነው፣ ከመንግስት ይጠበቃል። ከዚሁ እኩል ግን ከመንግስት የሚጠበቅ ትልቅ ኃላፊነት በአንድ ወይም በሌላ ምክንያት ወደ ፍትህ ስርዓት ውስጥ የገቡ ሰዎች መብታቸው የሚከበሩበት ሁኔታ የማረጋገጥ በተለይ የተፋጠነ ፍትህ እንዲያገኙ የማረጋገጥ ለአፍታም ሊዘነጋ የማይገባ ግዴታ አለበት። ከዚህ አንጻር በኔ በኩል መንግስት ግዴታውን እየተወጣ አይደለም። በተለይ ጠቅላይ ፍርድ ቤት ላይ የምናየው አንድ የወንል ችሎት ብቻ ነው። ይሄ በፌዴራል ጉዳዮች የተከሰሱ ሰዎች በሙሉ ይግባኝ ሲያቀርቡ የሚያይ ችሎት ነው። በየጊዜውም እንደምንታዘበው ከድሬዳዋ፣ ከመቀሌ፣ ከሁሉም የሀገሪቷ ክፍሎች በከፍተኛ ፍርድ ቤት ላይ ቅሬታ ያላቸው አቃቤ ሕግንም ጨምሮ የሚያቀርቡትን ይግባኝ የሚሰማው ይሄ ችሎት ብቻ ነው እና ከዚህ አንጻር መንግስት የሚጠበቅበትን ኃላፊነት ተወጥቷል የሚል እምነት የለኝም። አቃቤ ሕግ እነዚ አለም ወርቅ አገኘው በሚል የክስ መዝገብ ጥቅምት ወር 2007 ዓ.ም ላይ በሽብር ወንጀል ክስ ከመሰረተባቸው አስር ተከሳሾች መካከል አምስቱ ማለትም ሀብታሙ አያሌው፣ ዳንኤል ሺበሺ፣ አብርሃ ደስታ፣ የሸዋስ አሰፋና አብርሃም ሶሎሞን የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ነሐሴ 14 ቀን 2007 ዓ.ም ተብራት በሰጠው ውሳኔ የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። በቀሩት በአምስቱ ደግሞ ክሱን እንዲከላከሉ ወስኖ ጉዳያቸውን ሲመረመር ከቆየ በኋላ ከጥቂት ወራት በፊት ዮናታን ወልዴንና ባህሩ ደጉን በነጻ ሲያሰናብት በዘላለም ወርቅ አገኘሁ፣ ሰለሞን ግርማና ተስፋዬ ተፈሪ ላይ ጥፋተኛ ናችሁ በማለት የእስራት ቅጣት እንዲጣልባቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ